በተለያዩ ለአካል ጉዳተኝነት ለተጋለጡ ኢትዮጵያውያን የሕጉን ከለላ ለማስቀረጽ ጊዜ ያስቆጥሯል። በየወቅቱ በዚህ አቅጣጫ ስብሰባዎች ተካሂደዋል። ከውጣ ውረዱም በኋላ የህብረተሰቡ አካል ጉዳተኞች ብሔራዊ ማህበር መስርተዋል። ሕፃናት አካል ጉዳተኝነትን በሚመለከት ትኩረት ሊሰጥ እንደሚገባ ከሰመኑ ከመንግስት አካላት ተነግሯል። ለዚሁም በጤና ጥበቃ ሚኒስቴር በኩል አሁን ያለበትን ደረጃ የሚገልጹልን የህዝብ ግንኙነቱ ዳይሬክተር አቶ አህመድ ኢማኖ ናቸው። አሁንም የዚህ የመከላከል ስራችን በጤና ኤክስቴንሽን ፕሮግራማችን አማካኝነት ትልቁ በህጻናትና በእናቶች ላይ ነው ትኩረታችንና በህጻናትና በእናቶች ላይ የምናደርገው ትኩረት ሁለገብ የሆነ የጤናማ ህይወትን በቤተሰብ ውስጥ መመስረት ነው። ይሄ አሁን እድገት ደረጃው ቀደም ሲል እንግዲህ የተበላሸ የጤና ሁኔታ ነው በሀገራችን ውስጥ። የተበላሸ ስል ምንድን ነው? ተገቢው የህክምና አገልግሎት የሌለበት የጤና ግንዛቤ በህብረተሰባችን ውስጥ በጣም የለም ወደሚባል ደረጃ የሚደርስበት ሰዎች ቢኖርም እንኳን ባሉ ጤና ተቋማት ሄደው ራሳቸውን የማይፈትሹበት የወግ የባህል እንደገና ደግሞ ሌሎች ነኝ የጎጂ ባህል ጋር የተያያዙ ነገሮች በሙሉ በአካል ጉዳት ላይ የሚኖራቸው አስተዋጽኦ ከፍተኛ የሆነባት አገር ነበረች። ይሄ እንግዲህ የጤና ኤክስቴንሽን ፕሮግራማችን እሱን የመለወጥ ስራና ሰው ትንሽ ግንዛቤ ኑሮት የራሱን ጤና እንዲያመርት ነገር ግን አሁንም ያልተለወጡ ባህሪዎች አሉ። ስለዚህ ሕዝባችን ውስጥ ያለውን ባህሪ ለመለወጥና ይህንን ስራ በተገቢው ለመስራት አሁን ትልቁ ባንዲራ አድርገን የሰቀል ነው ወይም ደግሞ ፍላግሺፕ ፕሮግራማችን የስኩል ሄልስ ፕሮግራም የጤና የትምህርት ቤት ጤና ሁኔታን የማሻሻል ስራ ነው። ይሄ ማለት ምን ማለት ነው? እያንዳንዱ ትምህርት ቤት ያለ ተማሪ አሁን ባለው ሁኔታም ሆነ በፊት በነበረው ሁኔታ አዋቂነት ደረጃ ላይ ሲደርስ ነው ብዙዎቹ ችግሮች እየተለዩ የሚመጡት። ስለዚህ ከህጻናት ማሳደጊያ ጀምሮ እስከ ዩኒቨርሲቲ ውስጥ ያለ የጤና አገልግሎት ስርዓት አሁን በአዲስ መልክ እየዘረገ ነው። በብሔራዊ የአካል ጉዳተኞች ማህበር በኩል በጉዳዩ ዙሪያ አመለካከታቸውን የሚያካፍሉን የማህበሩ ዋና ስራ አስኪያጅ አቶ ማሞ ተሰማ የትምህርት ተደራሽነትን ለማረጋገጥ ሁሉም ተቋማት ወይም ሁሉም መስሪያ ቤት በጋራ ሲሰሩ በተለይ ደግሞ የአካል ጉዳተኛውን ጉዳይ በፖሊሲም በስትራቴጂም በተለያዩ መመሪያዎች፣ አዋጆች ላይ ተካቶ መስራት ሲቻል ብቻ ነው ሊረጋገጥ የሚችል። በተለይ ለህፃናት አካል ጉዳተኞች መድረኩ ሊመቻችላቸው ይገባል የሚለው በስፋት ሀሳቡ ተንጸባርቀዋል። ይህንን ማህበሩ እንዴት እንደሚያየው አያይዘው አቶ ማሞ የሚሉት አካል ጉዳተኞች በሁሉም ሁለንተናዊ እንቅስቃሴ ንቁና ተጠቃሚ የሚሆኑበት ሁኔታ የሚያመቻች ወይም ደግሞ ተፈጻሚነት እንዲኖራቸው የበኩሉን ብሔራዊ ማህበሩ ይወጣል። ይህ ጥያቄ በጣም ብዙ ባለሙያዎችን ይጠይቃል፣ ግን ካለኛ ኤክስፒሪየንስ ነው ልመልሰው ምችለው ምንድነው ዲዚብሊቲ በርካታ ምድብ አሉት፣ ወይም ደግሞ በርካታ አይነት ነው የአካል ጉዳተኝነት አይነት። ስለዚህ እንደ አጠቃላይ ግን አካል ጉዳተኝነት ከሌሎች ህብረተሰብ ጋር ኢንክሉሲቭ በሆነ መልኩ ትምህርት ቢማሩ የበለጠ ተጠቃሚ ይሆናሉ፣ ወይም ደግሞ አገሪቱ ላይ የሚያሉት ንቁ ተሳትፎ ሆነው የራሳቸውን አስተዋጽኦ ማበርከት ይችላሉ የሚል አስተሳሰብ ነው ያለኝ። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቼ ቨለ ራዲዮ ከአዲስ አበባ።